እየተስፋፋ ባለው የኮሮና ቫይረስ ወረርሽኝ ሳቢያ በተወሰኑ የዩናይትድ ስቴትስ ክፍለ ግዛቶች የሚገኙ ሰዎች በመጪው የጥቅምት ወር ምርጫ ጣቢያዎች በአካል ተገኝተው ከመምረጥ ይልቅ ድምጻቸውን በፖስታ መስደድ ይፈልጋሉ። በዩናይትድ ስቴትስ ድምጽን በፖስታ ልኮ መምረጥ ከእርስ በርስ ጦርነት ጊዜ አንስቶ የነበረና የረጅም ጊዜ ታሪክ ያለው ነው። ይሁን እንጂ ፕሬዚዳንት ትራምፕ በፖስታ መልእክት የሚደረግ የድምፅ አሰጣጥ ለምርጫ መጭ በርበር በር የሚከፍትና በዚያ ሳቢያም ከምርጫው ቀን በኋላ ለወራት የሚቆይ ውዝግብና ጥርጣሬን የሚፈጥር መሆኑን ይናገራሉ። በዋይት ሐውስ የቪኦኤ ዘጋቢዋ ፓትሲውዳ አስኳራ የተለያዩ አማራጮችን ተጠቅሞ በምርጫ የመሳተፉ የቆየ ልማድ በ ሁለት ሺህ ሀያው ምርጫ እንደምን ሆኖ ዋነኛ የፖለቲካ መከራከሪያ ሆኖ እንደመጣ የሚዳስ ዘገባ አሰናድታለች። ደረጃ ደስታ ያቀርበዋል። አንዳንድ የኒውዮርክ ዜጎች በኮሮና ቫይረስ ወረርሽኝ መካከል እንኳ በምርጫ ጣቢያ ተገኝተው ድምፅ ለመስጠት ደፍረዋል። በርካቶቹ መራጮች ግን ታይቶ በማይታወቅ ቁጥር ድምፃቸውን በፖስታ ቤት ለመስደድ በመፍቀዳቸው ዝግጁ ያልነበረውን የምርጫ ስርዓት አጨናንቀውታል። ከስድስት ሳምንታት በኋላ እንኳ በአንዳንድ የምርጫ ጣቢያዎች የምርጫ ውጤት አልተገለጸባቸውም። ፕሬዚደንት ትራምፕ በተደጋጋሚ እንደሚያስጠነቅቁት መጪውን የጥቅምት ምርጫ በፖስታ ቤት አማካኝነት ጭምር ለማድረግ የተማመኑ አንዳንድ ክፍለ ግዛቶች ተመሳሳይ ችግር እንደሚያጋጥምና ውጤቱንም ለማወቅ የመዘግየት ችግር ሊኖር እንደሚችል ይናገራሉ። You won't know the election result for weeks, months, maybe years after. Maybe you'll never know the election result, and that's what I'm... የምርጫውን ውጤት ለሳምንታት፣ ለወራት፣ ምናልባትም ከዚያ በኋላ ላሉ ዓመታት ጨርሶ ላታውቁት ትችላላችሁ። እኔን የሚያሳስበኝ እሱ ነው። ይስተካከላል። በአግባቡ እንዲሆን ይደረጋል። የምርጫ አስፈጻሚ ባለስልጣናት እንደሚሉት ከሆነ በዩናይትድ ስቴትስ ምርጫ ሊጭበረበርበት የሚችልበት አጋጣሚ በፖስታ ቤት በኩል እንኳ በሚደረገው ቢሆን እጅግ በጣም ውስን ነው ። ብዙ ክፍለ ግዛቶች የምርጫ ድምፅ በፖስታ ቤት በኩል እንዲደረግ ይፈቅዳሉ። የኮሮና ቫይረስ ወረርሽኝ ባለበት በዚህ ዓመት ግን በእርግጥ በፖስታ ቤት በኩል የሚመጣውን በርካታ ድምፅ ለመቁጠር ተጨማሪ ጊዜ ይፈልጋሉ። በዩናይትድ ስቴትስ የምርጫ ውጤት የሚዘገይበት አጋጣሚ ለመጀመሪያ ጊዜ አይደለም። እንደ አውሮፓ አቆጣጠር በ2000 ዓ ም በአልጎር እና በጆርጅ ደብሊው ቡሽ መካከል የነበረው የምርጫ ውጤት በፍሎሪዳ እንደገና ቆጠራ በመደረጉ ከወር በላይ ቆይቷል። የሚመጣው የጥቅምት ወር ምርጫ ምናልባት ከዚያ በላይ አወዛጋቢ ሊሆን ይችል ይሆናል። የባይፓርቲዛን ፖሊሲ ሴንተር የምርጫ ፕሮጀክት ማኔጀር የሆኑት ማቲው ዌል እንዲህ ይላሉ። አሁን ጫፍና ጫፍ መሆን የበዛበትና አለመግባባት የሞላበት ሁኔታ ውስጥ ነው ያለ ነው። በዚህ ምርጫ የአንደኛውን ወገን እጩ ከመጋረጃው በስተጀርባ የሆነ ደባ እየተካሄደ ነው ብሎ ሊናገር የሚችልበት በር ተከፍቷል። ይህ ችግር ነው። ትልቁ ችግር ግን ትልቁ ችግር ግን በዚህኛው ምርጫ ውዝግቡ በአንድ ክፍለ ግዛት በፍሎሪዳ ብቻ የሚወሰን አይደለም። ምናልባትም ሶስት፣ አራትና አምስት ክፍለ ግዛቶች ላይ ይነሳ፣ ተጨማሪ ሳምንታትም ሊወስድ ይችላል። ፕሬዚደንት ትራምፕ ምርጫው ሊራዘም ይገባዋል ያሉትን አስተያየት መልሰው ቢተውትም በፖስታ ቤት በኩል በሚደረገው የድምፅ አሰጣጥ ላይ ጥርጣሬ እንዲኖር የሚያደርጉትን ግፊት ግን ቀጥለውበታል። በካሊፎርኒያ የእርቪን ዩኒቨርሲቲ ምርጫ ሕግ ፕሮፌሰር የሆኑት ሪቻርድ ሃስን የሚከተለውን ብለዋል። ብዙ ደጋፊዎቻቸው በአካል ተገኝተው ድምፅ ከሰጡና በምርጫ ፉክክሩ እሳቸው የሚመሩ ከሆነ ከዚህ በፊትም እንዳነሱት በፖስታ ቤቶች የሚመጣው የተቀረው ድምፅ አስቀድሜ እንደነገርኳችሁ የተጭበረበረ ነውና አሸናፊውን ነኝ ብለው ሊያውጁ ይችላሉ። ይሁን እንጂ ብርቱ ፉክክር በሚደረግበትና በሪፐብሊካኑ ገዢ በሚመራው የፍሎሪዳ ግዛት ደግሞ መራጮች ድምጻቸውን በፖስታ ቤት አማካኝነት እንዲልኩ እየተበረታቱ ነው። ለዚህ ደግሞ ምክንያቱ የአሁኑና የቀድሞቹ የፍሎሪዳ ገዢዎች ችግሮችን ያጸዱና ሁኔታዎችን ያመቻቹ ጥብቅና አስተማማኝ ስላደረጉት ነው ተብሏል። ፕሬዚደንት ስለዚሁ ሲናገሩ እንዲህ ይላሉ። The two governors, between the both of them, they've really got a great system of absentee ballots, and uh, even the, even in the case of mail-in ballots. <laughs> በፖስታ መልእክት የሚካሄደውን የድምፅ አሰጣጥ እንኳ ቢሆን ለማስተናገድ ጥሩ ስርዓት ዘርግተዋል። የተሰበሰቡት የሕዝብ አስተያየቶች እንደሚገልጹት አሜሪካውያን በጥቅምቱ ምርጫ ድምፃቸውን በፖስታ ቤት መስደድ ይፈልጋሉ። መንገዱ አስተማማኝ ስለመሆን አለመሆኑ ላይ ግን ተከፋፍለዋል። የአሜሪካን ኢንተርፕራይዝ ኢንስቲትዩት ምሁር ካርሊን ቦማን እንዲህ ይላሉ Democrats are much more likely than Republicans to ድምጻቸውን በፖስታ ቤት ልከው በመምረጡ ረገድ ከሪፐብሊካኖቹ ይልቅ ዴሞክራቶቹ ይበልጥ ተሳታፊ የሚሆኑ ይመስላል። በርካታ አምራጮች ተሳታፊ የሚሆኑበትን መንገድ ማብዛት ጆ ባይደንን ይጠቅማል። እንደ ፍሎሪዳ ባሉ ግዛቶች ደግሞ ተጠቃሚው ትራምፕ ሊሆኑ ይችላሉ። ማንም አሸነፈ ማንም፣ ግን የምርጫ ጠበብቶች እንደሚሉት ትልቁ ፈተና ሁለቱ ተፎካካሪ ፓርቲዎች ሊቀበሉት የሚችሉትን ውጤት መግለጹ ላይ ነው። The American radio the register. star.